ለሥነ ግጥምና ቅኔ ቀልባቸውን የሰጡ ወጣትና ታዋቂ ገጣሚያንን ጨምሮ የሥነ ጽሑፍና ጥበብ አድናቂዎች የሰባሰቡባቸው ሁለት መድረኮች ናቸው። የቀጣዩ ቅንብር መነሻ የሁለት ከተሞች የሥነ ግጥም ጉባኤ ሀሳብና ስሜት ብዙ መላእክት ያየ የስድስት ወር ጨቅላ ፍልቅልቅ ፈገግታ የጠዋት ላይ ጤዛ የጤዛ ላይ ውሃ እንክብል ጠብታ የረጋው ሐይቅ ላይ ከነፋስ ያወጋ ሰንበሌት ሹክሹክታ እኒህን እያየው ናፍቆት ብራና ላይ ጨረቃዋን ስዬ ሐዘን ጸጸት ችግር ወዲያ ማዶ ጥዬ እንዲህ አይነት ሀሳብ ሰማይ ላይ ደመና ደመና ላይ ስዕል ስዕል ውስጥ እኔ እኔ ውስጥ ደግሞ አንቺ ፍቅር ተወለደ፣ ጥላቻችን ሞተ፣ ጊዜው ተለወጠ፣ ዘመን ለኛ ባተ። ንፋስ ወዲያ ወዲህ፣ እኛ ግን ወደ ላይ ተቃቅፈን ወደ ላይ የነገ ፍቅራችን ዛሬ ላይ እስክናይ። ይህን ሁሉ ያየው ይህ የሕይወት ባህር አልጨኸም፣ ዝም ብሏል እኔ ግን ሂድ በደስታ ቦርቅ፣ ዘለ፣ ሰማይ ንካ፣ መሬት ላይ ቁጭ በል፣ እሰይ በል፣ እልል በል፣ እልል በል ይለኛል፣ ጠዋትና ማታ ፈልጌ ጠብቄሽ ያገኘሁሽ ለታ። ገጣሚ ሰለሞን ሳህለ ሐሳብና ስሜት በሚርዕስ የቋጥራትን ርዘም ያለች ግጥም ቀንጨብ አድርገን ነበር በማስቀደም የሰማ ነው። የሰለሞን ሐሳብና ስሜት በዋሽንግተን ዲሲና በአዲስ አበባ ከተሞች በአንድ ቀን ለተካሄደው ዓመታዊ የግጥም ጉባኤ መክፈቻም ጭምር ነበረች። ተዋናይ ጠቢቡ በእውቀት በታምሩ ሞትን ሰባት አመት አቆመው ከበሩ። ታዲያ ምን ዋጋ አለው ሞትን ቢገትሩ፣ ሕይወትን አክብረው አጣፍጠው ካልኖሩ። ይህችኛዋ ደግሞ በመድረኩ ከተሰሙት አንዷ የሰለሞን ሞገስ ምጥንግጥናት ዋና መቀመጫውን እዚህ በዋሽንግተን ዲሲ ባደረገው ጣይቱ የባህል ማዕከል ጠንሳሽነት ውሳኔ በሚል ተመሳሳይ ርዕስ በተመሳሳይ ጊዜ ከተካሄደው የዚህ ግጥም ጉባኤ አዘጋጆች ለምሽቱ የአዲስ አበባውን አስተባባሪ ገጣሚ ሰለሞን ሞገስን እና ከተሳታፊዎቹ አንዱ የሆነውን በመግቢያውም ግጥሙን የሰማንለትን ሰለሞን ሳህልን ለውይይት ጋብዣለሁ። መጀመሪያው ለመጀመሪያ እዚህ እናንተ ሀገር ታሪክ መሰለ የምትባል ጓደኛ አለኝ። አብረኝ አብረኝ የተማረች ልጅ ነች፣ ገጣሚ ነች፣ መጽሐፍም አላት አንድ ቀን የሚል እና እሷ ነበረች ይህ እንድናዘጋጅ ከጣያቸው የባህል ማዕከል ጋር ያገናኘችን ውሳኔ በሚል ተመሳሳይ ርዕስ እዛም እዚህም እንዲከ ፍላጎት እንዳለ ነገረችን እና ከዓለም ፀሐይም ጋር መገናኘት ጀመርን። ከዛ በኋላ የሚያስፈልጉ ነገሮች ነበሩ። እነማን ማን ቢያቀርቡ ጥሩ ነው ፕሮግራሙ ላይ በሚል የራሳችን ሀሳብ ወይም ፕሮፖዛል ሰጠን። እዛ ሌሎችም የሚያስፈልጉ ነገሮች ምን ምን መሆን እንዳለባቸው ተነጋገርንና ተስማማን። ሀሳብ ተለዋወጥን። በዛ መሰረት በቀረጽ ነው ፕሮጀክት መሰረት ማለት ነው። መጽሐፍ ካወጡም ካልታተመላቸውም በጣም ያን አድርገን በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አዳራሽ ከወጣት ገጣሚዎቹ ሌላ በተጨማሪ ተጋባዥ እንግዶችን በማድረግ የስነ ጽሁፍ ዝግጅቱን አካሂደናል እና አዳራሹ ሙሉ ነበረ። የተረፈ ቦታ አልነበረም። ብዙ ሰዎች መጥተውልናል፣ ተገኝተዋል። ከገጣሚዎቹ በተጨማሪም መጋቢ ሐዲስ እሸቱ አለማየሁ ተገኝተው በሀገራችን ስነ ጽሁፍ ላይ በቅኔ ላይ በባህል ላይ በታሪክ ላይ የሚደገፈውን እየደገፉ የሚተቸውንም ደግሞ እየተቹ በጣም አዝናኝና አስተማሪ መልእክቶችና ትምህርት አስተላልተውልናል። በተጨማሪም ደግሞ የግዝ ቅኔ መምህር የሆኑት መምህር ሀዋስተረፈ በሀገር ቤት ባለው ስርአት መልክ ባቢያቸውን አጣፍተው ባገግራቸውን ሆነው በግዝና በአማርኛ ቅኔ ዘርፈው በጣም አስደስተውናል። ተመልካቹ ቀን የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ። ዝግጅቱ በጣም ጥሩ ነበረ። ፕሮግራሙን ስንቀበል ከዛ የተሰጠን መመሪያ ነበር። እኛም እዚህ ፕሮግራሙን ለማካሄድ የተጠቀምንበት ምንድን ነበር ያ መመሪያ? የተስማማንበት መመሪያ ተሰጥቶን ነበር። እኛም የራሳችን ይዘን አዘጋጀን ብለሃል። ምንድን ነበር ያ መመሪያ? እሺ ለምሳሌ አንደኛ የተሰጠን ርዕስ ውሳኔ የሚል ነበረ። አስገዳጅ ነገር አይደለም። ፍላጎት ያላቸው ውሳኔ በሚል ርዕስ በጭብጡ ላይ እንዲጽፉ አድርገናል። ሌላው ደግሞ በሀገር ቤት ያለውን የወጣቶች የስነ ጽሁፍ እንቅስቃሴ ባለን አቅም ለመደገፍ እንፈልጋለን ስላሉ ይህንን ነው የተቀበል ነው። እኔ ብቻ አልነበርኩም የሰራሁት። ሌሎች ሰዎች ነበሩ። አብረውም አስረስ ነበሩ፣ ጌታቸው የሚባል ልጅ ነበረ፣ ኤርሚያስ ስዩም፣ ደሳለኝ ስዩም እገዛ ሰጥተውን ይህን ፕሮግራም ብናዘጋጀው አንደኛ ወጣት ደራሲያንን ያገናኛል፣ ያስተዋውቃል፣ ልምድ ያለዋውጣል ብለን አሰብን። ሁለተኛ ለስነ ጽሁፍ ወዳጆች ደግሞ ከወጣቶች ስነ ጽሁፉን ለመስማት ለማድመጥ ተጨማሪ መድረክ ይሆናቸዋል የሚል ነበረን። በእኛም በኩል በሀገራችን ለሚካሄደው የስነ ጽሁፍ እንቅስቃሴ እድገት አጋዥ ነው ወይም ደጋፊ ነው በሚል ነው የተቀበልነው እና በዚህ በተስማማነው መሰረት ዝግጅቱን አካሄደናል። ውሳኔ በሚል ርዕስ በአዲስ አበባና በዋሽንግተን ዲሲ መካከል የተካሄደውን የግጥም ጉባኤ የስነ ጥበብ ምሽት ነበረ። ሰለሞን ሞገስ፣ ከአዘጋጆቹ አንዱ ዋና አዘጋጁ በመሆንህ ዝግጅቱ ምን ይመስል እንደነበረ እሱ ጠቅላላ ስዕሉን ሰጥተናል። ሰለሞን ሳለ ከዚህ በፊት ለመጀመሪያው ዝግጅት አዘጋጅ ዛሬ ተሳታፊ የሆነ የተገኘ ነበርክና ሰለሞን ሞገስ ያካፈለንን ስሜት በቅርብ ከሚረዱት ውስጥም እንደመሆንህ ምን ይመስል ነበረ? ለአንተስ እንደ ተሳታፊ እስኪ ንገረን፣ የአንተስ እይታ ምን ይመስላል? የዘንድሮ የውሳኔ ፕሮግራም ዝግጅቱ በጣም ደስ ይበል ነበረ። የመጀመሪያው ሕይወት እዚህ ቦታ የሚለው ዝግጅት ላይ ሙዚቀኞችን ጨምረን ነበረ፣ ባህልም ዘመናዊ ሙዚቀኞች ጨምረን ነበረ። እሱ ጥሩ ነገሩ ነበረ። እዚህ ውሳኔ ላይ ያየሁት እና ደስ ያለኝ ደግሞ ቅኔ የሚቀኙ ሰዎችም አብሬያ ተቀላቅለው ቅኔ ሲዘረፍ በግዕዙም በአማርኛውም ሲዘረፍ፣ የሚገርመው ነገር ከተጋበዙት ገጣሚያን መሀል አብሬ ቁጭ ብዬ ነበርና የግዕዙ ቅኔ ሲቀኝና ትርጉሙ ሲተረጎም የነበረው ታላቅ የታዳሚውም ደስታ በጣም ደስ ሲል ነበረ። ወደፊትም ቢሆን ቢደረግ እያንዳንዱ ፕሮግራም ላይ እንደዚህ ነገር ቢደረግ ስነ ጽሁፉንም ከግዕዙ ጋር አገናኝተን የምንሄድበት መንገድ ያሳየን አዲስና ደስ የሚል ነገር ነው እሱ። በጣም ደስ ያለኝ እና ለየት ያለብኝ ፕሮግራም ነበረ። ደስ ሲል ነበር። በቃ የሰዓት ችግር ብቻ ነው የነበር እንጂ ፕሮግራሙ አበር መጠን ያለ ትልቅ ትምህርት የሚሰጥ ከነበሩም አድማጩም ሁሉም ደስ ያለው ፕሮግራም ነበረ። እንደ አጋጣሚ ሆኖ የነበርኩኝ የመጀመሪያው ያቀረብኩት የነበርኩኝ፣ በተለይ ከኔ በኋላ የነበረው ነገር ደስ ሲል ነበር። እኔ አሁን ሰለሞን ሞገስን እንደው የምጠይቀው አሁን

አዎ እያደመጥኩ ነው። እንግዲህ ሁለት ሰለሞኖችን እያነጋገርኩ ስለሆነ ግራና ቀኝ እስከና አባት ስማችሁ እየጠራው ቦታ እያለዋወጥኩ እጠይቃለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ ሰለሞን እስኪ ንገረን ሰለሞን ሞገስንና አሁን እየጠየቅኩ ያለሁት ቀን እየተዘነጋ እየተረሳ የመጣ የሚመስል የስነ ጽሁፍ ባህል እንዲህ ባሉ አጋጣሚዎች አንዳንዴ ጭራሽ ለማያውቁት ሂደቱን ሁሉ ልምዱ ለሌላቸው ጭምር የሚመጣበት የተለየ ስሜት እንደሚያሳድር ሰለሞን ሳህለ እንዳለው በቪዲዮ የተቀረጸው ነገር ለብዙዎች የሚደርስበት አጋጣሚ ከተፈጠረ ሌሎችም እንደሚያገኙት ተስፋ አደርጋለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ እስኪ የሳባችሁን ግጥሞች ንገረን ሰለሞን ሞገስ። እኔ በዕለቱ ያቀረቡትን በእርግጥ ለማወዳደር ወይም ይሄ ለማለት በጣም ከባድ ነው። ጥሩ ጥሩ ገጣሚዎች ነበሩ። የእከሌ ግጥም ለማለት ትንሽ አስቸጋሪ ነው። እንደገና ደግሞ እዛ አስተባባሪም ስለነበርኩኝ፣ ትንሽ ሙሉ ለሙሉ ለመ በመከታተልም ትቸገራለ ተቸግሬን ነበረ። የውድድር መንፈስም ሳይሆን የቀረቡት ዝግጅቶችም ሰፊ እንደመሆናቸው ውስጥህ ያደረ ትዝ የሚልህ ግጥም በዛ ስሜት እንውሰደው። አዳዲስ ወጣት ገጣሚያን ቀርበው ከሆነ በሴት ገጣሚያን፣ በታዳጊ ገጣሚያን፣ በአዛውንት በተለየ ሁኔታ ሊታይ የሚችል ያን ዝግጅት ላልተከታተሉ አድማጮች በማካፈል ስሜት ጥሩ። ከፕሮግራሙ በኋላ ለመረዳት የቻልኩት ትዕግስት አለም የምትባል ገጣሚ አለች። አንድ መጽሐፍ አላት ያለውን ምላሽ ፋይ ፕሮግራሙን በተከታተሉት ሰዎች በኋላ እንደነገሩ በጣም እጅግ ከፍተኛ ተቀባይነት ነበረ። ያቀረበችው ግጥም ረዘም ያለ ግጥም ነው። የእሷን ነው በተለየ ሁኔታ ለመስማት ያገኘኸው ምላሽ፣ የታዘብከው መልካም ሰለሞን ሳህለ እንዲያውም ቁጭ ብለህም በሰፊው ተመልክተሃል። ከግጥሞቹም በላይ ደግሞ ቅኔ ዘረፋው የበለጠ ስሜት ያሳድሮብሃል። ከግጥሞች ግን እንደው የምታስታውሰው የተለየ ስሜት ያሳደረብህ ካለ የማንና የትኛው ግጥም እንደሆነ ጥቀስልንና በእናንተ ግጥም እንሰናበታለን። የትግስት አለምንህ አሁን ተለቦን የጠቀሰው ግጥም ርዕሱ ባህል ግን ምንድን ነው የሚል ነበረ እና ስለ ባህል ያወራችበት ግጥም ነው። በጣም ደስ የሚል ግጥም ነው። እኛም እርግጥ ነው የእውነት ደስ የሚል ግጥም ነው። ፕሮግራሙ ማሪፍ ነበር። ሁለት ገጣሚያን ሰለሞን ሞገስ ና ሰለሞን ሳህለ በቅርቡ በአዲስ አበባ ና በዋሽንግተን ዲሲ መካከል ውሳኔ በሚል ተመሳሳይ ርዕስ የተካሄዱትን መሰረት በማድረግ ለቃለምልልሱ ለጊዜያቸው አመሰግናለሁ። መልሼ በሌላ ዝግጅት እንደማገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ስጥልን። መልካም ዘመን ለኢትዮጵያ ሁለቱን ሰለሞኖች ልሰናበት እንጂ ዝግጅቱ ግን አላበቃም። የሁለቱን ሰለሞኖች ግጥሞች በቀደመው ዝግጅታችን በመጠኑ ሰምተናል። ደጋግሞ የጠቀሷትን ትዕግሥት ዓለሙን ግጥም ባህል ምንድነውን ግን ከረጅም ግጥሟ ባጭሩ ለቅምሻ በገዛ አንደበቷ እንስማ። ባህል ግን ምንድን ነው? ስንት ጊዜ የረገጥኩት ስንት ጊዜ አዳለጠኝ ስንት ጊዜ የጠበቅኩት ስንት ጊዜ ያመለጠኝ ባህል ግን ምንድን ነው? እስኪ የሚያስረዳኝ ተብራኩ ሲከፈል ከመኖር አንድምታ ባህል ማለት ምነው ቃል በቃል ሲፈታ ወግ ልማድ ነው ስትል እናቴን ሰምቼ አደርገውን ላደርግ በእግሯ ተተክቼ ዝሆናውን ልሆን እኔም ወጉን ጀመርኩ ጥጡን አባዝቼ ጭኔን እየገለጥኩ እንዝርቴን አሹሬ ቀጭን ፈትል ፈትል ወግ ባህል አይደለ ለአባ ወራዬ ከሰካራም ጥለት ዳኖን አስበልጅ

ጠያቂም ወደ ውስጥ ገባ ብሎ የሚመረምር ብቻ ሳይሆን የምንኖርበትንም ራሳችን የምንለውንና ከእጃችን የሌለ የሚመስለውን ነው፣ ከተጨባጭ ሁኔታዎች ጋር መሄድ መቻል አለመቻሉን ትጠይቂያለሽ። ትዕግስት፣ ምንድነሻ ሆነሽ? ምንድን የኮረኮረሽ? አንደኛ ነገር የኔ የሚባል ነገር እየጠፋ ነው። የምታየው ነገር ሁሉ የኛ የምንለውን ነገር በአደባባይ እያጫነው ነው፣ ከአለባበሳችን ጀምሮ እንዳለ ስብናችንንም እያጠሉ ብዙዎቻችን። ያ ነው መነሻዬ። እንደገና ትልልቅ አባቶች በጣም በድሜ የገፉ ሰዎች የዘንድሮ ልጆች ምናምን ብለው ወቀሳ ነው የሚያመጡት እና የምንወቀስበትን አሁን ላይ ያለው ትውልድ መወቀስ የማይገባበት ደረጃ ላይ አለ። ምክንያቱም ሪዝኖች አሉት ያንን የሚያደርግበት ግን ያደግ እንደፈለገ የራስ ማንነትን ማጣትም የለበትም። ሁለቱንም ነው ለማንሳት የፈለግኩ እዚህ ጋር። ባህል ግን ምንድን ነው? በግሩም ለዛ በርካታ ቁም ነገሮችን አነጋጋሪ ርዕሶችን የሚነካውን የትዕግስት አለምነህን ሙሉ ግጥም በሌላ ጊዜ እናቀርባለን። ለአሁኑ ግን ባህልና ማህበረሰብ ለዛሬ ያዘውን እዚሁ አበቃ።